የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌትናንት ጀኔራል ታደሰ ወረደ ትላንት እሁድ ታህሳስ 27 ቀን 2017 ዓ ም ለክልሉ ብዙሃን መገናኛ በሰጡት መግለጫ የክልሉ የጸጥታ ዘርፍ ከፍተኛ አመራሮች በዋናነት የሚመሩት እና የክልሉ ህዝባዊ ዲፕሎማሲ አባላት የተሳተፉበት በጉባኤ ላይ የተሳተፉና ያልተሳተፉ የህወሀት አመራሮች ልዩነታቸውን በውይይት ለመፍታት የተደረገው ጥረት እንዳልተሳካ ገልጸዋል። ፊት ለፊት ለማገናኘት የተደረገው ጥረትም አለመሳካቱን አክለዋል። ስርን ተስርን ዓይነት ከይፈጠርካ ድርድር ምግባር የትግበር ነው። አሸናፊና ተሸናፊ የሌለው ድርድር ለማካሄድ ነው ሲሰራ የነበረው። አንዱ ሌላውን በመጥረግ ወይም በማስወገድ የሚፈታ ችግር አይደለም። በፖለቲካዊ መንገድ መፈታት ያለበት ነው። እነዚህን ግምት ውስጥ አስገብተን ነው ተደጋጋሚ ጥረት ያደረግነው። ሂደቱ ምልልስ ነበረው። ልዩነቱን በውይይት ለመፍታት ነው ጥረት ሲደረግ የነበረው። ሆኖም አልተሳካም። በዚህም ትልቅ እድል አምልጠዋል ምክትል ፕሬዚደንቱ። ሁለቱም አሸናፊ የሚሆኑበትን መንገድ ከመከተል ይልቅ አንዱን ሌላውን ለማጥፋት ፍላጎታቸው አሳይተዋል ሲሉ ወቅሰዋል። ችግር ህዙ ፖለቲካዊ ትመፍትሄ ድማ ፖለቲካዊ አሁንም ችግሩ ፖለቲካዊ ነው መፍትሄውም ፖለቲካዊ መሆኑን መረዳት ያስፈልጋል። በሀይል አይፈታም። ፖለቲካችንን ከታጠቀ ኃይል ነፃ ማድረግ ይገባናል። አክለውም ችግሩ በፖለቲካዊ መንገድ እንዲፈታ ህዝብ ጫና ሊፈጠር ይገባል ብለዋል። በትግራይ ክልል የሚገኙ ብፁዓን ሊቃነ ጳጳሳት ያቋቋሙት ሲኖዶስ ጥቅምት 22 ቀን 2017 ዓ.ም በህወሀት አመራሮች መካከል የተፈጠረው ልዩነት ለመፍታት አቶ ጌታቸው ረዳና ዶክተር ደብረ ጽዮን ገብረ ሚካኤል ፊት ለፊት እንዲገናኙ እንዳደረጉና ችግሮቻቸው በውይይት እንዲፈቱ ቃል እንደገቡላቸው ገልጸው ነበር በሃይማኖት መሪዎች የተጀመረው የማነጋገር እንቅስቃሴ ሂደቱ ምን እንደሚመስል ከሊቃነ ጳጳሳቱ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ድርድሩ በተመለከተ በአቶ ጌታቸው ረዳ የሚመራ የህወሀት ቡድን የማዕከላዊ ኮሚቴ አባል አቶ ረዳኢ ሃለፎም ማብራሪያ እንዲሰጡን ያደረግነው ጥረት አልተሳካም። እንዲሁም ምርጫ ቦርድ እውቅና ባልሰጠው ጉባኤ የህወሀት ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ በጉዳዩ ጠይቀናቸው ናቸው። ህወሀት አንድ ነው፣ የተከፋፈሉ ቡድኖች የሉትም። 83 በመቶ ጉባኤተኞች ይሳ የሚሳተፉበት ጉባኤ ያካሄድን ፓርቲ ነን እንጂ ቡድን አይደለንም። ቡድን እያላችሁ ስለምጠቅሱን ለእናንተ ማብራሪያ መስጠት አልፈልግም በማለት ለአሜሪካ ድምፅ ተናግረዋል። ከዚህ ቀደም አቶ አማኑኤል ህወሀት በተመለከተ ይሁን የመንግስት ስልጣን በሚመለከት የሚደረግ ድርድር የለም በማለት በመቶ ሺህ የሚቆጠር አባል ያለው ፓርቲ ነው ያለን። ከፓርቲው የወጡ ሰዎች መመለስ ከፈለጉ በአሰራሩ መሰረት የይቅርታ ደብዳቤ በማስገባት ነው መመለስ የሚችሉት በማለት ተናግረው ነበር። የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በበኩላቸው መንግስታዊ ስልጣንን ከሚመለከተው ውጭ በህወሀት ማዳንና በአመራሮቹ መካከል የተፈጠረው ልዩነት በተመለከተ ተቀራርቦ ለመነጋገር ዝግጁ መሆናቸው ገልጸው እንደነበር ይታወሳል። በሌላ ዜና በትግራይ ክልል የሚገኙ አረና ትግራይ፣ ውድብ ናጽነት ትግራይና ባይቶና የተባሉ ሶስት ፓርቲዎች በጋራ የትግራዮቹ ኪዳን ለብሔራዊ ደህንነት በማለት በጋራ ለመስራት ስምምነት አካሄዱም። የአረና ሊቀመንበር አቶ አምዶም ገብረስላሰም ናይ ፈተናን የትግራይ የህልውናና የደህንነት ፈተናዎችን አብረን የምንታገልበት መድረክ ነው። ይህ መድረክ የግላችንን እና የፓርቲያችንን ጉዳይ ትተን መሰረታዊ በሚባሉ የትግራይ አጀንዳዎች ላይ ትኩረት የሚደረግበት ነው ትግራይ ካለችበት የፖለቲካ ውድቀት የምትድንበትን መንገድ ላይ ብቻ ትኩረት አድርገን ትልቅ ስራ የምንሰራበት የትግል መድረክ ነው። በትግራይ የተመረጠ መንግስት እንዲቋቋም እንደሚታገሉ የገለጹት ፓርቲዎቹ ተፈናቃዮች እንዲመለሱ፣ የትግራይ የወሰን አስተዳደር ወደ ቅድመ ጦርነት እንዲመለስና በማዕድን ቁፋሮ አለ ያሉት ዘረፋ ለማስቆም በጋራ ኃይል አሰባስበው የሚታገሉላቸው አጀንዳዎች እንደሆኑ ተገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።